በኦሮሚያ ክልል ለወራት በዘለቁ ተቃውሞዎች ከአራት መቶ በላይ ሰዎች ሲገደሉ በአስር ሺዎች የሚቆጠሩ ደግሞ በቁጥጥር ስር መዋላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ተናግሯል። ጽዮን ግርማ የድርጅቱን መረጃ አጠናቃሪዎች አነጋግራ የሚከተለውን ዘገባ አሰናድታለች። ጭካኔ የተሞላበት ጭፍጨፋ ለኦሮሚያ ተቃውሞ መልስ ግድያና ስራት በኢትዮጵያ በሚል ርዕስ የሚጀምረው የሁማን ራይትስ ዎች ሪፖርት የኢትዮጵያ መንግስት የጸጥታ ኃይሎች ከህዳር ወር 2008 ዓ.ም ጀምሮ በመላ ኦሮሚያ ክልል ተስፋፍቶ በነበረው ህዝባዊ ተቃውሞ ተሳታፊዎች ላይ ከመጠን ያለፈና እስከ መግደል የሚያደርስ ኃይል ተጠቅመዋል ይላል። አራት መቶ የሚገመቱ ሰዎች ተገድለዋል። በሺዎች የሚቆጠሩ ጉዳት ደርሶባቸዋል። በአስር ሺዎች የሚቆጠሩ ታስረዋል። እንዲሁም በመቶዎች የሚቆጠሩና ምናልባትም ከዚህ ቁጥር የሚልቁ ሰዎች ደግሞ ተገደው የተወሰዱበት አልታወቀም ይላል የሂማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌስሊ ሊፍኮ ስለ ሪፖርቱ ይዘት ለአሜሪካ ድምጽ ሲናገሩ ተቃውሞ የጀመረው በህዳር ወር መግቢያ ሁለት ሺ ስምንት ዓ.ም መሆኑን ገልጸው የተቃውሞ መነሻ ደግሞ የመንግስት ባለስልጣናት በግንጪ የሚገኝ አንድ ደን እና የእግር ኳስ ሜዳን ለኢንቨስትመንት ልማት ለማጽዳት መወሰናቸው እንደሆነ ያስረዳሉ በዚህ አካባቢ የተነሳውን ተቃውሞ ተከትሎ ቢያንስ በኦሮሚያ ክልል በሚገኙ በ17ቱም ዞኖች ውስጥ ባሉ የተለያዩ አራት መቶ አካባቢዎች ተቃውሞ እንዲዛመት መነሻ ምክንያት ሆኗል ይላሉ። ላለፉት ሰባት ወራት አምስት መቶና ከዚያ በላይ የሆኑ ተቃውሞዎችን ሙሉ ይዘት ተከታትለን መዝግበናል። ከነዚህ ተቃውሞዎች ደግሞ አብዛኞቹ ፍጹም ሰላማዊ ነበሩ። ነገር ግን የጸጥታ ኃይሎች ውሃና የጎማ ጥይትን ጨምሮ የመግደር ደረጃ የማያደርሱ ነገሮችን ከመጠቀም ይልቅ በቀጥታ ወደ ሰዎች መተኮስን ጨምሮ እስከ መግደል የሚያደርስ ያልተመጣጠነ ኃይል ተጠቅመዋል። እኛም ከተቃዋሚ ሰልፈኞቹ ባገኘነው መረጃ እና ባደረግነው ተደጋጋሚ ማጣራት የመንግስት የጸጥታ ኃይሎች በሰልፈኞቹ ላይ ፍጹም ተመጣጣኝ ያልሆነ ኃይል ተጠቅመዋል። ሌስሊ ልፍኮ ሪፖርቱ የተጠናከረው ከ125 በላይ ከሆኑ የዓይን እማኞች ተጠቂዎችና የመንግስት ባለስልጣናት ጋር በተደረገ ቃለ ምልልስ እንደሆነ ገልጸው ባለፉት ሰባት ወራት በኦሮሞ ሰልፈኞች ላይ የተፈጸመውን እጅግ በጣም ከባድ የሰብአዊ መብት ጥሰት ክስተቶችን በመመዝገብ ጭምር መሆኑን አስረድተዋል። ሪፖርቱ ስለታሰሩ ሰዎች በሚዘረዝርበት ክፍልም የጸጥታ ኃይሎች በኦሮሞ ማህበረሰብ ውስጥ ተደማጭነት አላቸው ተብለው የተገመቱ ሰዎችን ለመለየትና ለማሰር ትኩረት የሚያደርጉባቸው ሲሆን ከእነዚህ ውስጥ ለአብነት ሙዚቀኞች፣ መምህራን የተቃዋሚ አመራሮችና ሌሎች ማህበረሰቡን ለቀጣይ አመጽ የማነሳሳት አቅም አላቸው ብለው የገመቷቸውን ሰዎች ሰብስበው አስረዋል ይላል። በጸጥታ ኃይሎች ከታሰሩትና ከተገደሉት በርካታዎቹ ከ18 ዓመት በታች የሆኑ ታዳጊዎች እንደሆኑም ሪፖርቱ ይዘረዝራል። የጸጥታ ኃይሎች ያገቷቸውን ሰዎች ያሰቃያሉ አሊያም ያልተገባ አያያዝ ይፈጽሙባቸዋል ይላሉ ሌስሊ ሌፍኮ ከእነዚህ ውስጥም የህግ ምክር አገልግሎት በቂ ምግብ አሊያም በቤተሰብ የመጎብኘት እድል ያገኙት ታጋቾች እጅግ በጣም ጥቂቶቹ ናቸው ይላሉ በጣም አነስተኛ ቁጥር ያላቸው ቢሆኑም የታሰሩ እና የታገቱ ሴቶች በጸጥታ ኃይል አባላት በሆኑ ሰዎች መደፈራቸውን የሚያስረዳ መረጃ መዝግበን ይዘናል። የሁማን ራይትስ ዎች የጥናት ባለሙያና በዚህ ጥናት ላይ ከፍተኛ ተሳትፎ የነበረው ፊሊክስ ሆርን በኢትዮጵያ መረጃ ለማሰባሰብ ካለው የተዘጋ ሁኔታ አንጻር ይህን ሪፖርት ለማዘጋጀት አዳጋች ቢሆንም መረጃውን ለማግኘት የተለያዩ ዘዴዎችን መጠቀማቸውን ያስረዳል። አዳጋች ነው። የሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን ለማግኘት ዘዴ ማበጀት ከተቻለ ግን አሁን መረጃዎችን ማሰባሰብ ይቻላል። በማህበራዊ ብዙሀንና ሌሎች ምስጢራዊ የሆኑ መንገዶችም መጠቀም፣ በየአካባቢዎቹ የሚኖሩ ኢትዮጵያውያንን በመጠየቅና ሌሎች በቅርቡ ከሀገሪቱ የወጡ ሰዎችን በማነጋገር መረጃዎችን አሰባስበናል። ይህን አይነት ጥናት ለማካሄድ አገር ውስጥ መሆን ነበረብን፣ ወይም ሌሎች የአገር ውስጥ መንግስታዊ ያልሆኑ ድርጅቶች ይህን ጥናት ማከናወን ነበረባቸው። ይሁን እንጂ መንግስት ይህ እንዲሆን ባለመፍቀዱ ይህን ማድረግ ግን አልተቻለም። የኢትዮጵያ መንግስት እንዲህ አይነት ሪፖርቶችን በተደጋጋሚ እንደማይቀበል መግለጹ ይታወቃል። ለዚህ ምክንያቱ ከሀገር ውጭ የተዘጋጀ ሪፖርት ተአማኒነት እና ተጨባጭ ሊሆን አይችልም የሚል ነው። ፊሊክስ ለዚህ ምላሽ አለው። ይህን መሰል ሪፖርት ለማዘጋጀት እና መረጃዎችን ለማሰባሰብ የተለያዩ ዘዴዎችን መጠቀም ያስፈልጋል። ከዚህም አንዱ የአይን እማኞችን መጠየቅ አሊያም ከጥቃቶቹ ሰለባዎች ጋር መነጋገር የመሳሰሉትን ይጨምራል። ይህንን ማድረግ ችለናል። ቁጥራቸው አንድ መቶ ሃያ አምስት የሚደርሱ ቃለ ምልልሶችንም አድርገናል። ሌሎች ቁጥራቸው ሦስት መቶ የሚደርስ ሰዎችንም በአጭሩ ያዩትና ያለፉባቸውን ሁኔታዎች በተመለከቱ ጉዳዮች ዙሪያ ማነጋገር ችለናል። ይህ ደግሞ ተቃውሞውን ተንተርሶ የተፈጸሙትን የሰብአዊ መብት ጥሰቶች ለማጣራት ረድቶናል። ለሂውማን ራይትስ ዋችም ሆነ ለሌሎች በሰብአዊ መብት ጥሰት ላይ የሚወጡ ዘገባዎች እና ሪፖርቶች የመንግስት መልስ ሁሌም ተመሳሳይ ነው። መንግስት የሚያቀርበው ወቀሳ ደግሞ ዘገባውንም ሆነ ዘገባው የተጠናቀረበትን ሂደት ከማየቱ አስቀድሞ ነው። ሪፖርቱ ለኢትዮጵያ መንግስት የማሻሻያ ሀሳብ ያለውን አካቶ ይዟል። ከዚህም ውስጥ የጸጥታ ኃይሎች ከተገቢው መጠን በላይ ኃይል ስለመጠቀማቸው በተመለከተ ተአማኒነት ያለው ገለልተኛ እና ግልጽ ምርመራ እንዲካሄድ ድጋፍ ማድረግ አለበት። ምርመራው የተገደሉትንና ጉዳት የደረሰባቸው ሰዎችን ስም ዝርዝር ሙሉ በሙሉ መመዝገብና ማካተት አለበት። የሞት ወይም የአካል ጉዳት በደረሰበት ሁሉ ድርጊቱ የተከሰተበትን ሁኔታ እንዲሁም የመንግስት የጸጥታ ኃይሎች ያደረሱትን የሰብአዊ መብት ጥሰት እስከ ምን ደረጃ እንደነበር ማካተት ይኖርበታል። በተቃውሞ አድራጊዎቹ ላይ ያልተመጣጠነ የኃይል እርምጃ የወሰዱ ሁሉም የጸጥታ ኃይሎች ያለምንም የማዕረግም ሆነ የደረጃ ልዩነት ሊቀጡ ወይም ተገቢው ክስ ሊመሰረትባቸው ይገባል የሚለው የተወሰነው ክፍል ነው። ዘፈቀዳዊ እገታን በተመለከተ ለኢትዮጵያ መንግስት የማሻሻያ ሀሳብ በሚል በሪፖርቱ ላይ የተጠቀሰው የተወሰነው ክፍል በእስር ላይ የሚገኙና ክስ ያልተመሰረተባቸው አሊያም ሰላማዊ በሆነ መንገድ ሀሳብን የመግለጽ የመደራጀትና የመሰብሰብ ነፃነቶችን የመሳሰሉ መሰረታዊ መብቶቻቸውን ስለተገበሩ ክስ የተመሰረተባቸው ሰዎች በአስቸኳይ ይፈቱ። ሰላማዊ ሰዎችን በወታደራዊ ካምፖችና ማጎሪያ ቦታዎች ማገት ይቁም። እንዲሁም ሁሉም ግለሰቦች በይፋ በሚታወቁ የእስር ቤቶች መታሰር እንዳለባቸው መረጋገጥ አለበት ይላል። አስገድዶ ሰዎችን የመሰወር ተግባርን በተመለከተ የታገቱ ሰዎች ስም፣ ያሉበትን ቦታና ሌሎች አስፈላጊ መረጃዎችን ለሁሉም የታገቱ ግለሰቦች ቤተሰቦች በአስቸኳይ መነገር አለበት ሲልም አሳስቧል። ዛሬ ማምሻውን የኢትዮጵያ መንግስትን ምላሽ በጉዳዩ ላይ ጠይቀን ነበር። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ሂውማን ራይትስ ዋች በስፍራው ሳይገኝ የሚያጠናቅረው መረጃ ተአማኒነት የለውም ብለዋል። በኦሮሚያ ክልል የተካሄዱ የተቃውሞ ሰልፎችን አስመልክቶ የሂውማን ራይትስ ዋች ዛሬ መግለጫ አውጥቷል። የኢትዮጵያ የጸጥታ ኃይሎች ከአራት መቶ በላይ የሚሆኑ ሰልፈኞችን የገደሉ ሲሆን ከአስር ሺህ በላይ የሚቆጠሩትን ደግሞ ማሰራቸውን ገልጸዋል። የእናንተ ምላሽ እዚህ መሬት ላይ ያለ የኢትዮጵያ ሂውማን ራይትስ ኮሚሽን ያደረገው ጥናት አለ። ሂውማን ራይትሶች ደግሞ መሬት ላይ የሌለ ሩቅ ቦታ ያለ ተቋም ያወጣው ሪፖርት በጣም ይራራቃሉ። ሰው የሚራራቁት በእርግጥም የሁለቱ ተቋሞች ያሉበትን ኪሎሜትር ርቀት ያክል ነው። የሂማን ራይትስ ዎች ይህን ቁጥር በነገራችን ላይ ገና ኖቨምበር የጠቀሰው ቁጥር ነው። ኖቨምበር ግርግር የሚባለው ሲነሳ የጠቀሰው ቁጥር ነው። አለመጨመሩ ነው ትንሽ እንደ አንድ እንደ አንድ አወንታ መውስደው እንጂ ከዚህ ውጭ ሂማን ራይትስ ዎች ቁጥርን በሚመለከት በጣም ጀነረስ እንደሆነ አጣለሁ። ከዚህ በዘላ ላይ የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው የተለየ መላሽ የለም። ናበ እንግዲህ በታህሳስ ወር ከሆነ አራት መቶ ከሆነ ከዛም በላይ ነው የሚሉት ወይስ ቁጥሩ ጨምሯል ነው የሚሉት? የሂማን የማራይ ሰዎች የቁጥር ኮንሰብት ምን ያክል የተምታታ እንደሆነ ብቻ ነው መግለጽ የምፈልገው። ቁጥሩ ከዛ በታች እንደሆነ የኢትዮጵያ ማን ራይት ኮሚሽን ሪፖርት በግልጽ አስቀምጧል። ያ በስዕልም በምስልም በስምም የተደገፈ ሪፖርት ነው። ከዚህ ውጭ ማን ራይት ሰዎች የገረመኝ በተሳሳስ አራት መቶ ብሎ አሁን አለመጨመሩ ነው የገረመኝ። ተቋሙ የጠየቀው እርሶ የኢትዮጵያ የሰብአዊ መብቶች ኮሚሽንን ገልጸዋል በመንግስት ቁጥጥር ስር ድባብ ያለና ተአማኒነት ያለውና ገለልተኛ አይደለም። ስለዚህ ገለልተኛ የሆነ ማጣራት እንዲካሄድ የኢትዮጵያ መንግስት ድጋፍ መስጠት አለበት ሲል ጥሪ አቅርበዋል። ለእናንተ የእናንተ ምላሽ ምንድን ነው? አጀንዳ ያለው ተቋም ለምን ገለልተኛ ማጣራት ብሎ ጥሪ እንደማያቀርብ ነው የማይገባኝ። ለማንኛውም እንደዚህ አይነት የሂማን ራይትሶች ከወይቱ በላይ ፓንች ለማድረግ የመፈለግ አዝማሚያ ድሮም ተቀባይነት አልነበረውም፣ አሁንም ተቀባይነት የለውም። ጥፋትና ኩራን አድማጮች፣ ቀደም ሲል በሁማን ራይትስ ዋች መግለጫ ጉዳይ ላይ እየተናገሩት የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ ነበሩ።